ሜዲትራኒያን ባህር ላይ በማልታ ደሴት አቅራቢያ በሁለት የጀርመን ጀልባዎች ላይ ማረፊያ ተው የቆዩ አርባ ዘጠኝ ፍልሰተኞችን እንደሚያስተናግዱ የደሴቲቱ መንግስት ጠቅላይ ሚኒስትር ጆዜፍ ማሳካት ዛሬ አስታወቁ። ከማልታ ጋር ስምምነት ላይ የተደረሰው ፍልሰተኞቹን እንደሚቀበሉ ስምንት የአውሮፓ ሕብረት ሀገሮች ከገለጹ በኋላ ነው። ሳቢና ካስቴል ፍራንኮ ያጠናቀረችው ዘገባ አለ ሰለሞን አባተ ያቀርበዋል። የባህር ቃፊርና የባህር አይን የሚባሉ ሁለት የጀርመን የሰብአዊ አገልግሎት መርከቦች ናቸው ፍልሰተኞቹን ሜዲቴራንያን ባህር ላይ ከአደጋ ያተረፏቸውና ያነሷቸው መርከቦቹ ላቫሌታ ወደብ መጠጊያ ፈቃድ በመከልከላቸው የራሷ የማልታ የጦር ጀልባዎች ናቸው ፍልሰተኞቹን ዛሬ ወደ መሬት ያሸጋገሯቸው። ፍልሰተኞቹ እጅግ እየቀዘቀዘ ባለው የአየር ሁኔታና በባህሩም ጠባይ መነጫነጭ መብዛት ለቀናት ሲጉላሉና ሲሰቃዩ ከቆዩ በኋላ ጀርመን፣ ፈረንሳይ፣ ፖርቱጋል፣ አየርላንድ፣ ሮማንያ፣ ሉክዘምበርግና በፍልሰት ጉዳይ ላይ የከረረ አቋም የያዘችው ጣሊያን እንኳ ሳትቀር እንደሚቀበሏቸው አሳውቀዋል። ከሌሎች አገሮች ጋርም ድርድሮች እየተካሄዱ መሆናቸው መሆናቸው ተገልጿል። ባለፈው ታኅሣሥ መጨረሻ አካባቢ ሀገራቸው 249 ፍልሰተኞችን ማሳረፏን ያመለከቱት የማልታ ጠቅላይ ሚኒስትር ጆዜፍ ማስካት እነርሱንም የሚያካትት ስምምነት ላይ ካልተደረሰ ከእንግዲህ ማንንም እንደማትቀበል ተናግረዋል። ያለመፍትሔ የምታልፍ እያንዳንዷ ሰዓት የምታኮራቸው አለመሆኗን ጠቅላይ ሚኒስትር ማስካ ጠቁመው መፍትሄው ከአውሮፓ ሳይሆን ከኅብረቱ አባል ሀገሮች ተገኘ ሲሉ እፎይታቸውን ገልጸዋል። በሌላ በኩል ደግሞ ጣሊያን ሕፃናትንና ወላጆቻቸውን ለማስተናገድ መወሰኗ በአጠቃላይ በፍልሰት ላይ እየወሰደች ያለችውን ጠንካራ እርምጃ አይለውጠውም ወይም አያቆመውም ሲሉ ጠቅላይ ሚኒስትሯ ጁዜፔ ኮንቴ ብርቱ መልእክት አስተላልፈዋል። ፍልሰተኞቹ እንዲህ ለተራዘሙ ቀናት ባህር ላይ መንገላታታቸው የአውሮፓን ገጽታ አያሳይም ሲሉ የኅብረቱ የፍልሰት ጉዳዮች ኮሚሽነር ዲሚትሪስ አቭራሞ ፓውሎስ አውሮፓ ለመድረስ በመዘግየቷ የተሰማቸውን ቅሬታ ገልጸዋል።